ጋቢና ቪ ጋቢና ቪኦኤ። ሰላም ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅት ኢትዮጵያ በአሁኑ ሰዓት በኤርትራ ላይ የተቀናጀና በሰፊው የተደራጀ ወታደራዊ ጥቃት ለማድረስና መጠነ ሰፊ ጦርነት ለመክፈት ዝግጅት እያደረገች ነው ስትል አስመራ ያወጣችውን መግለጫ ኢትዮጵያ አስተባበለች። ኖ ዊ ር ናት ሜኪንግ ኤኒ ፕሪፓሬሽን ኤንድ ዊ ዶንት ሀቭ ቱ ሜክ ኤኒ ፕሪፓሬሽን ዝግጅት እያደረግን አይደለም ኤርትራን ለማጥቃት መዘጋጀት አያስፈልገንም የኢትዮጵያ የኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ ለዝግጅት ክፍላችን የሰጡትን መግለጫ ይዘናል የኤርትራን መንግስት አቋም ያብራሩት የፕሬዝዳንት ኢሳያስ አፈወርቂ ከፍተኛ አማካሪ አቶ የማነ ገብረአብም በዘገባው ተካተዋል ስ ሚሊትሪ አሁን እየተነጋገርን ባለንበት ወቅት ኢትዮጵያ ከፍተኛ ወታደራዊ ጥቃት ልታደርስ በመዘጋጀት ላይ ነች። ሙሉ ጦርነት ለመክፈትን በማሰብ ላይ ነች። በኢትዮጵያ የክረምቱ ዝናብ የጀመረ ቢሆንም የዘር እጥረት የምግብ አቅርቦቱን ችግር ሊያራዝመው እንደሚችል አንድ በአፍሪካ ግብርና ላይ የሚሰራ ድርጅት አስታወቀ። ዘና እናረጋችኋለን። መልክሽ አይበልጥሽም የሚል አልበም ይዞ በቅርቡ ወደ አድማጮቹ ብቅ የሚለው ባህላዊና ዘመናዊ ሙዚቃ ስራዎችን በመስራት የሚታወቀው ድምፃዊ ጌታ ያንን ላይ የምሽቱ የጋቢና እንግዳችን ነው። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻ ነገሩ። ዜና እናስቀድም። እንደምናመሻችሁ በድጋሚ አጠር ላሉት ዜናዎች፣ ጽዮን ግርማ ተመልሼ መጥቻለሁ። በኤርትራ የሚካሄደውን የሰብአዊ መብት ረገጣ ጉዳይ እንዲመረምር በተባበሩት መንግስታት ድርጅት የተሰየመ መርማሪ ኮሚሽን የኤርትራ መንግስትና ወታደራዊ ኃይሏ ይፈጽማሉ ያላቸውን ዘርፈ ብዙ ወንጀሎችን መዝግቧል። የኤርትራ መሪዎች በዓለም አቀፍ የወንጀል ችሎትና በሌሎች የፍትህ መድረኮች ቀርበው እንዲዳኙ መርማሪ ኮሚሽን ምክረ ሐሳብም አቅርቧል። እንግሊዛውያን በአውሮፓ ህብረት ውስጥ ለመቆየት ወይም ከአባልነት ለመውጣት የሚወስኑበትን ድምፃቸውን ሊሰጡ የቀራቸው አንድ ሌሊት ብቻ ነው። በሁለቱም ወገን ያሉ ቀስቃሾች አቋማቸውን ገና ያልወሰኑ መራጮችን ድምጽ ለመሸመት ዛሬ የመጨረሻ ሰዓታት ቅስቀሳና ጥረት ሲያደርጉ ውለዋል። ብሪታንያ ከህብረቱ መውጣት አለባት የሚሉ ወገኖች ድምጻቸውን የራሳቸውን የወደፊት እጣ ፈንታ ወደ ራሳቸው እጆች ለሚያስገቡበት ነጻነት እንደሚሰጡ እየተናገሩ ናቸው የነገው ምርጫ እንግሊዛውያን ኃያልነታቸውን መልሰው የሚገናጸፉበት ምርጫ ነው ብለዋል የእንውጣ ባዮቹ መሪ ናይጀል ፉራጅ። ዛሬ ለደጋፊዎቻቸው ንግግር ሲያደርጉ በአንጻራቸው እየተሟገቱ ያሉት የአንውጣ ባዮች ወገኖች መሪዎች ና የአሁኑና የቀድሞ የሀገሪቱ ጠቅላይ ሚኒስትሮች ዴቪድ ካሜሮንና ጆን ሜጀር በዛሬው የመጨረሻ እርምጃ ቅስቀሳቸው እንግሊዝ በህብረት ውስጥ የተሻለች ነች ብለዋል ወደት እንደሚያደሉ ያልተወሰኑ ብዙ ድምጽ ሰጪዎች ቢኖሩም ቀደም ባሉት ሳምንታት የመዳከም ና የመምራት አዝማሚያ ይታይበት የነበረው በህብረት ውስጥ የመቆየት ደጋፊዎች ቡድን ባለፈው ሳምንት የእንቅስቃሴው ደጋፊና ቀስቃሽ የነበሩት ወጣት ወግ አጥባቂ እንደራሴ ጆ ኮክስ በነፍስ ገዳይ ከወደቁ ወዲህ በከፍተኛ ሁኔታ መጠናከሩንና ድጋፉን ማሻቀቡን ትችቶች እየጠቆሙ ነው። ዓለም አቀፉ የወንጀለኞች ፍርድ ቤት በትናንትናው እለት በዋለው ችሎት የቀድሞ የሪፐብሊክ ኮንጎ ምክትል ፕሬዝዳንት ዣን ፒየር ቤምባን በጎረቤት መካከለኛው አፍሪካ ሪፐብሊክ የፈጸሙት አስገድዶ መድፈር ተባባሪ ወንጀል ለ አስራ ስምንት አመታት እስራት ተፈርዶባቸው እንደነበር ይታወሳል። ይህ የፍርድ ቤቱ ውሳኔ ለድርጊቱ ሰለባዎችና ለሰብአዊ መብት ተሟጋቾች የሚያስደስት ቢሆንም በፓርቲያቸው መዲና ኪንሻሳ ለተገኙት ደጋፊዎቻቸው ግን የፍርድ ቤቱን ውሳኔ ተቃውመዋል። የቤምባ ደጋፊዎች መሪው ፓርቲ ፍትህን በሚገባ አልተሰጠም ሲሉም ከሰዋል። በቤምባ የሚመራው የኮንጎ የነፃነት እንቅስቃሴ ጠቅላላ ጸሐፊ የሆኑት ሚስ ኢቫይዛም አፍሪካውያንን ኢላማ ያደረገ ድርጊት በማለት የፍርድ ቤቱን ውሳኔ ተቃውመዋል። አድማጮች ውጭ ለሰዓቱ ያስኳቸው አጠር ላይ ያሉን ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ክሮስ ቦንደሪስ ቱገር ኢትዮጵያ በአሁኑ ሰዓት በኤርትራ ላይ የተቀናጀ በሰፊው የተደራጀ ወታደራዊ ጥቃት ለማድረስና መጠነ ሰፊ ጦርነት ለመክፈት ዝግጅት እያደረገች ነው ስትል አስመራ ያወጣችውን መግለጫ ኢትዮጵያ አስተባብላለች። ዝግጅት እያደረግን አይደለም፣ መዘጋጀት አያስፈልገንም ሲሉ ማምሻውን የኢትዮጵያ ኮሚኒኬሽን ጉዳዮች ሚኒስቴር አቶ ጌታቸው ረዳ ለዝግጅት ክፍላችን ተናግረዋል። ዝርዝሩን ሄኖ ማግዜ ያቀርበዋል። በትናንትናው ላይ የተባበሩት መንግስታት ድርጅት በኤርትራ ላይ የሰብአዊ መብት ይዞታን እንዲመረምር የሰየመው አጣሪ ኮሚሽን የኤርትራ ባለሥልጣናትና አስተዳደር በዜጎች ላይ ያደርሷቸዋል ያለውን የሰብአዊ መብት ጥሰቶች ዘርዝሮ ተጠያቂነት እንዲኖር መክሯል። ያወጣ ነው ሪፖርት ኤርትራ ውስጥ በሰብዕና ላይ የተፈጸሙ ወንጀሎች ተደርገው የሚታዩ ዘርፈ ብዙ ወንጀሎችን ይዟል። የባርነት ተግባር እንደሚፈጸም ተረድተናል። ላልተወሰነ ጊዜ እስራት እንዳለ አውቀናል። ግድያ እንዳለ ተገንዝበናል። የማዋከብና የመድፈር ተግባሮች እንደሚፈጸሙ፣ ሰዎች በወጡበት እንዲቀሩ የማድረግ ወንጀሎች እንዳሉ ተረድተናል። እነዚህ ሁሉ ከባድ ወንጀሎች ናቸው። የአጣሪ ኮሚሽኑ ሊቀመንበር ማይክ ስሚት የሰጡትን ቃል ነው የሰማነው። የኤርትራ መንግስት አቋም ያብራሩት የፕሬዝዳንት ኢሳይያስ አፈወርቂ ከፍተኛ አማካሪ አቶ የማነ ገብረአብ የሰብአዊ መብት አጣሪ ኮሚሽኑ ያወጣው ሪፖርት አንድ ተጨማሪ የአፍሪካ ሀገርን ወደ ዓለም አቀፉ የወንጀል ፍርድ ቤት ለመውሰድ የሚደረግ ጥረት አካል ነው ብለዋል። ይህን አጋጣሚ በመጠቀም በኢትዮጵያ ኢትዮጵያ በኤርትራ ላይ ጦርነት ለመክፈት እየተዘጋጀች ነው። ነገሩ የሁኔታዎች መገጣጠም ሳይሆን አስቀድሞ የታሰበበት ነው ሲሉ አቶ የማነ ተናግረዋል። አዝ ዊ ስፒክ ኢትዮጵያ ኢዝ ሜኪንግ ፕሬፓሬሽንስ ፎር አ ቢገር ሚሊታሪ ኦፌንሲቭ ኤንድ ኢዝ ኮንቴምፕሌቲንግ አ ፉል ስኬል ዋር አሁን እየተነጋገርን ባለንበት ወቅት ኢትዮጵያ ከፍተኛ ወታደራዊ ጥቃት ልታደርግ እየተዘጋጀች ነች፣ ሙሉ ጦርነትም ለመክፈት እያሰበች ነው። የኢትዮጵያ መንግስት በበኩሉ በኤርትራ የቀረበው ክስ መሰረት የሌለውና በዓለም አቀፍ የመብት ተቋማት የቀረበ አሳሳቢ የመብት ጥሰት ጥሪን አቅጣጫ ለማስቀየር የታሰበ ነው ብሏል። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለዝግጅት ክፍላችን እንዲህ ብለዋል ዝግጅት እያደረግን አይደለንም። ኤርትራን ለማጥቃት መዘጋጀት አያስፈልገንም። ባለፈው ሳምንት የአስመራው አስተዳደር ላደረገብን ትንኮሳ የተመጠነ መልስ ሰጥተናል። ውጥረቱን ላለማባባስ በማሰብ ወታደሮቻችን ቀድሞ ወደ ነበሩበት ቦታ ተመልሰዋል። የኤርትራ ፕሬዚዳንት አማካሪ አቶ የማነ ገብራ በበኩላቸው የሰብአዊ መብት ሪፖርቱና የድንበር ጥሰቱ መባባሱ በአጋጣሚ ይሆን አይደለም ብለዋል። ኮሚሽኑ ሪፖርቱን ባወጣበት በዚያው ሳምንት ጦርነቱ ከአስራ ስድስት ዓመታት በፊት ካከተመ ወዲህ የከፋ የሆነ ግጭት ድንበሩ ላይ መቀስቀሱ በአጋጣሚ የሆነ ነገር አይደለም። ኢትዮጵያ በአፍሪካ ህብረት በኩል የሌሎች አፍሪካ ሀገር መሪዎች በዓለም አቀፉ የወንጀል ፍርድ ቤት አይሲሲ እንዳይከሰሱ ስትሰራ ከመቆየቷ ጋር ተያይዞ በኤርትራ ላይ እንዴት የተለየ አቋም ተያዘ? በሚል ለቀረበላቸው ጥያቄ መልስ የሰጡት የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ዓለም አቀፉ የወንጀል ፍርድ ቤት በአፍሪካ መሪዎች ላይ ማነጣጠሩን የአፍሪካ ህብረት በከፊል ሲቃወም ቆይቷል። ወንጀል ያለ ተጠያቂነት እንዲታለፍ ግን ደግፎ አያውቅም። መሪዎች ለሚፈጽሟቸው ወንጀሎች ተጠያቂ እንዲሆኑ ይፈልጋል። የኤርትራ ፕሬዚዳንት አማካሪ አቶ የማነ ገብረአብ በኤርትራ ላይ ውንጀላ የሚያቀርቡ ዓለም አቀፍ አካላት በኢትዮጵያ መንግስት የሚፈጸሙ የመብት ጥሰቶችን ወደ ጎን የተዉ ናቸው ይላሉ። ኤርትራን ለመወንጀል የሚጓጉ ወገኖች በሰብዕና ላይ የሚፈጸሙ ወንጀል በራሷ ህዝብ ላይ የምትፈጽመውና ጦርነት የምትከፍተው ኢትዮጵያ መሆኗን አይተው እንዳላዩ እርምጃ ሳይወስዱ እንደሚቀሩ የሚታወቅ ነው። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በዚህ ላይ አስተያየት እንዲሰጡ ጠይቀን፣ ኤርትራውያን በራሳቸው ጉዳይ ኃላፊነት የሚወስዱ ይመስላችኋል? ምናልባት በአንድ ምትሃታዊ ሁኔታ በኢትዮጵያ የሚታየው ሁኔታ ላይ የመንግስታቱ ድርጅት ምርመራ ቢያደርግ፣ እነርሱም በራሳቸው ጉዳይ ኃላፊነት ይወስዳሉ ብሎ ማሰብ ፈጽሞ አይቻልም። አቶ ጌታቸው በዚህ ዙሪያ የሰጡት ዝርዝር መረጃ የለም። እንግዲህ ሄኖክ፣ ከዚሁ ጋር በተያያዘ የሰብአዊ መብት ኮሚሽን የሰብአዊ መብት ተሟጋቾች ዓለም አቀፉን ቡድን ያወጣውን መግለጫ አዘጋጅተናል። እሱን እስቲ የተባበሩት መንግስታት ድርጅት የዓለም አቀፉ በኤርትራ ውስጥ እንግዲህ ከአስራ አምስት አመታት በፊት ከህግ ውጭ ተይዘው እስር ላይ ያሉት የፖለቲካ ሰዎችና ጋዜጠኞች ሁሉ አፋኝና ያለቅድመ ሁኔታ እንዲለቀቁ አምነስቲ ኢንተርናሽናል በትናንትና ዕለት አሳስበዋል። የሰብአዊ መብቶች ተሟጋቹ አለም አቀፍ ቡድን ይህንን ጥሪ ያሰማው ሁሉም እስረኞች በህይወት መኖራቸውን የኤርትራ የውጭ ጉዳይ ሚኒስትር ማረጋገጡ መልካም ዜና መሆኑን ባሳወቀበት መግለጫው ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህ ከራዲዮ ፍራንስ ኢንተርናሲዮናል ጋር ባደረጉት ውይይት ሰኞ የተላለፈ ቃለ ምልልስ ነው። እስረኞቹን ጥቅስ የፖለቲካ እስረኞች እያሉ መጥራታቸውንና ሁሉም በህይወት ያሉ መሆናቸውን ተናግረው መንግስት ሲወስን ለፍርድ እንደሚቀርቡ ማመልከታቸውን አምነስቲ አመልክቷል። መስከረም 1993 ዓ ም ተይዘው ከታሰሩት መካከል 11 ፖለቲከኞችና አስር ጋዜጠኞች እንደሚገኙ አምነስቲ ጠቁሞ የኤርትራ ባለስልጣናት እስረኞቹ ስላሉበት ሁኔታም ሆነ ስለ ጤናቸው ሁኔታ እስካሁን ለቤተሰቦቻቸው ከመግለጽ አሻፈረኝ ብለው መቆየታቸው ይታወሳል። አምነስቲ ኢንተርናሽናል የህሊና እስረኞች እንደሆኑ የሚያምነው ሀያ አንዱ ሰዎች እንዲለቀቁ ከተያዙበት ጊዜ አንስቶ ላለፉት አስራ አምስት ዓመታት ሲሟገት መቆየቱን ያስታወሱት የቡድኑ የምስራቅ አፍሪካ ቀንድ ና የታላላቁ ሀይቆች አካባቢ ዲሬክተር ሳራ ጃክሰን ጥቅስ እስረኞቹ ከማንም ጋር እንዳይገናኙ ተደርገው እንዲህ ለረዘመ ጊዜ ያለ ክስና ያለ ፍርድ መቆየታቸው የፍትህ መጥፋትን ያሳያል ብለዋል። ቀድሞም ቢሆን መታሰር እንዳልነበረባቸው ሁሉ አሁንም ያለአንዳች ቅድመ ሁኔታ መለቀቅ አለባቸው ብለዋል ጃክሰን አስራ አንዱ የገዢው የዴሞክራሲና የፍትህ ህዝባዊ ግንባር ህግደፍ ማዕከላዊ ምክር ቤት አባላት የተያዙት በሀገሪቱ ለውጥና ዴሞክራሲያዊ ውይይቶች እንዲካሄዱ የሚጠይቅ ግልጽ ደብዳቤ በመስከረም 1993 ለመንግስታቸውና ለፕሬዚዳንት ኢሳያስ አፈወርቂ ከጻፉ በኋላ ሲሆን ጋዜጠኞቹ በተከታዮቹ ሳምንታት ውስጥ መታሰራቸውን አምነስቲ ኢንተርናሽናል በዚሁ ሪፖርቱ አስታውቋል። heow jigjiga helow goday helow qabri dahar heow dhagax buur heow diridhabe heow hiilanvwaxaad dhegaysanaysaan gaina v a ወደ ሌላ የኢትዮጵያ ዘገባ ስናልፍ በኢትዮጵያ የክረምቱ ዝናብ የጀመረ ቢሆንም የዘር እጥረት የምግብ አቅርቦቱን ችግር ሊያራዝመው እንደሚችል አንድ በአፍሪካ ግብርና ላይ የሚሰራ ድርጅት አስታወቀ። የአፍሪካ አረንጓዴ አብዮት ጥምረት ወይም ባጭሩ አግራ በመባል የሚታወቀው ይኸው ድርጅት እንዳለው የዘር አቅርቦት ጉዳይ የሚገባውን ያህል ትኩረት አልተሰጠውም። የድርጅቱን የምስራቅና ደቡብ አፍሪካ ኃላፊ ያነጋገረው እስክንድር ፍሬው ተከታዩ ዘገባ አለው። ቴክስት። የክረምቱ ዝናብ ጀምሯል። የምግብ እጥረቱ ግን ሊቀጥል ይችላል። የአፍሪካ አረንጓዴ አብዮት ጥምረት ወይም አግራ የተባለው ተቋም እንዳለው ድርጅቱ ዛሬ ባወጣው መግለጫ እንዳመለከተው አብዛኛው ትኩረት በአስቸኳይ ጊዜ የምግብ እርዳታ ላይ ሆኖ ቆይቷል። ብዙም የማናስተውለው የዘር ጉዳይ ግን ከባድ ጉዳት ሊያስከትል ይችላል ብለዋል። የድርጅቱ የምስራቅና ደቡብ አፍሪካ ኃላፊ ዶክተር ጆርጅ ቢግርዋ የዝናቡ መምጣት ትርጉም ሊኖረው የሚችለውም አርሶ አደሮቹ በቂ ዝግጅት ካደረጉ ብቻ እንደሆነ ኃላፊው ዛሬ ለቪኦኤ አብራርተዋል። አዎ፣ እየዘነበ ነው፣ እውነት ነው። ነገር ግን ዝናብ እየጣለም ቢሆን አርሶ አደሮቹ ዘር ካላዘጋጁ የሚዘሩት አይኖራቸውም። ስለዚህ አርሶ አደሮቹ ዝናብ መጠበቅ ያለባቸው ዝግጁ ሆነው ነው። በቂ ግብዓት ሊኖራቸው ይገባል። ግብዓት ስንል የዋነኛ ሰብሎቻቸው ዘር ማለታችን ነው፤ የበቆሎ፣ የጤፍ፣ የባቄላ፣ የማሽላና የመሳሰሉት። ስለዚህ ጥያቄው አርሶ አደሮቹ በቂ ግብዓት ወይም የዘር አቅርቦት አላቸው ወይ፣ የማዳበሪያ አቅርቦት ዝግጁ ነው ወይ የሚለው ነው። ስለዚህ ዝናቡ የመጣው እነዚህ ሁሉ ተዘጋጅተው ከሆነ ጥሩ ነው፣ ካልሆነ ግን ችግር ይኖራል። የበልግ ዝናብ መጥፋትና በኤልኒኖ ምክንያት የተከሰተው ድርቅ አስር ነጥብ ሁለት ሚሊዮን የሚሆኑ ኢትዮጵያውያንን የእርዳታ ጥገኛ አድርጓል። ሁለቱ የአገሪቱ ዋነኛ የምርት ወቅቶች በልግና ክረምትም ባለፈው ዓመት የተለመደው ምርት አልተገኘባቸውም። የዘንድሮ ክረምት ግን ካለፈው የተለየ እንደሚሆን የኢትዮጵያ ብሔራዊ የሜትሮሎጂ ኤጀንሲ አስታውቋል። ዝናቡ ይበዛ እንደሆን እንጂ ድርቅ የሚባል ነገር አይኖርም ነው ያለው ኤጀንሲው ሚሊዮኖች አርሶ አደሮችም እንዳምናው ሳይሆን እንደተለመደው እንደሚያመርቱ ይጠብቃሉ። ዶክተር ቢግሯ ግን ሽግግሩ ቀላል እንደማይሆን ይናገራሉ። ድርቁ ያደረሰው ጉዳት በተለያዩ ሁኔታዎች ሊንጸባረቅ እንደሚችልም ነው ያብራሩት። ያለፈው ዓመት ምርት ጥሩ አልነበረም። እነዚህ አርሶ አደሮች ለወር ይሆነናል ብለው ያስቀመጡትን ጭምር ለቤት ውስጥ ፍጆታ አውለውት ሊሆን እንደሚችል እርግጠኛ ነኝ። ያ ተበልቶ ከሆነ ደግሞ ለዘር የቆጠቡትንም በልተውታል ማለት ነው። ይህ አንደኛው ነጥብ ነው። ሁለተኛው ሁለተኛው ነጥብ ዘር የሚያቀርቡ ድርጅቶች ምርትን በድርቁ ተጎድቷል፣ ያመረቱት በቂ አይደለም። ስለዚህ ለገበያ የሚያቀርቡትና አርሶ አደሮቹ ሊያገኙ የሚችሉት ጥቂት ነው። እነዚህ ሁኔታዎች በሀገሪቱ ውስጥ የዘር እጥረት መኖሩን ያመላክታሉ። የተባበሩት መንግስታት የምግብና የእርሻ ድርጅት እንደሚለው 1.7 ሚሊዮን ኢትዮጵያውያን ቤተሰቦች ለዚህ ክረምት የሚሆን በቂ ዘር የላቸውም። ጥረቶች ከተደረጉና የዘር አቅርቦትን በጊዜው ማጓጓዝ ከተቻለ ይህ አሳሳቢ ችግር ሊፈታ እንደሚችል ዶክተር ቢግሮዋ ያምናሉ። እንደ አውሮፓውያን አቆጣጠር በ2007 ስራ የጀመረው ድርጅታቸው ከሚንቀሳቀስባቸው አገሮች አንዷ ኢትዮጵያ መሆኗን ያስታወሱት ኃላፊው መንግስታዊና መንግስታዊ ላልሆኑ ድርጅቶች ድጋፍ ሲያደርግ መቆየቱንም ገልጸዋል። ለዘር አቅራቢ ድርጅቶች የተለያዩ ድጋፎች እንደሚያደርግም አብራርተዋል። የአርሶ አደሮችን የዘር አቅርቦት ችግር ለመቅረፍ ምን እየተደረገ እንደሆነ ከኢትዮጵያ የግብርና ሚኒስቴር ቃል አቀባይ ጋር ቃለ ምልልስ ለማድረግ ቀጠሮ ይዣለው። ከዚሁ ዘገባ ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።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 መልክሽ አይበልጥሽም የሚል አልበም ይዞ በቅርቡ ወደ አድማጮቹ ብቅ የሚለው ባህላዊና ዘመናዊ የሙዚቃ ስራው የሚታወቀው ድምፃዊ ጌቴ ያንድለይ። ዲጄ ፋትሶ ከአንተ ጋር ነበር። ከጌቴ ጋር የተወሰነ ደቂቃዎች ቆይታ አርገናል። በዚህ አልበሙ መልክሽ አይበልጥሽምን ማለት ነው ግን ስለሱ ጠይቄዋለሁ። ውስጡ አለ እና አድማጮች ይሰሙታል። ግን በጣም ጥሩ አልበም እየሰራ ነው የሚባል ወሬ ሰምቼ ነበር እና ደውዬ አናግሬዋለሁ። ሙዚቃውንም ይዘሃል? አንድ ሙዚቃ ይዣለሁ። እስቲ ቃለ መልልሱን እንስማ። ቤተንለ ይባላለሁ ድምጻዊ ነኝ። እስቲ የምትታወስበትን ሙዚቃዎች። ነገሬ የባህል ዘፈኖች እጫወታለሁ። ግን ምን አለኝ ሀገሬ ትልቁን ስም ያመጣች ደግሞ የበለጠ የበለጠ እንድታወቅ ያደረገች ደግሞ ምን አለኝ ሀገሬ ነው ከውጭ ሀገር ሙዚቀኞች ጋር የኢትዮጵያን ሙዚቃ በዘመናዊ መልኩ በዘመናዊ የእኛን ቅኝት ከሌላ ቅኝት ጋር እያቀላቀላችሁ የሰራችሁበት ጊዜ እንደነበር አስታውሳለሁ ስ ስለሱ ጊዜ ንገረኝ። እዛን ጊዜ ምን አገኘህ? ምን አተረፍክ ከነሱ ጋር በመስራት ብዙ ነው እንጂ እውቀት ሸር ታደርጋለህ። እውቀት በጣም ነው የምትካፈለው። ብዙ ጊዜ ኢትዮጵያ ውስጥ ያለ አንድ ምን አለ መሰለህ መንካት እፈልጋለሁ። እኛ የራሳችን ነገር እንወደዋለን፣ ሙዚቃችን፣ ሌላው ግን የሚያዳምጠው አይመስለንም። ይህን የራሱን የሚሰማውን ዘፈን ውጭ ሀገር ሄዶ ብዙ ዋጋ ያለው ሌላኛው ሰው ሱ ሙዚቃ እንደምንሰማለት ቢያንስ ገዝቶ ቤት ውስጥ ያለውን የውጭ ሀገር ዘፈን በሬዲዮም ሲለቀቅ የሚሰማውን ያህል የእሱ እዛ ሌላ ሀገር ሄዶ የሚሰማ የማይመስለው ነገር አለ እና ይሄንን የሰበረ ይመስለኛል። ማለት እኛ ዘፈንም ለካ በውጭ ሀገር ሰዎች መደመጥ ይችላል የሚለውን የተወሰነ ነገር ያመጣ ባህላችንም የበለጠ የበለጠ በቃ የሚያውቁትን በጣም በደንብ እናውቃቸዋለን ይላሉ። የማያውቁትን ደግሞ እንደገና እንዲህም አለ እንዲህ አይነት ከሚባል ድረስ ማለት ነ ጌት ያን ላይ ስ ውልደቱ፣ እድገቱ ጉዞ ወይም የሙዚቃ ጉዞ እንዴት ነው? እስኪ ከአሁን ያለውን ነገር አጠራ አድርጋት ንገረኝ። እኔ ጎጃም የተወለድኩት ጎጃም ደብረ ማርቆስ አብማ የሚባል አካባቢ ነው። ሰው ልጅ ያደግኩት ና ከልጅነት ጀምሮ ከህፃናት እንደሚያደርጉት በትምህርት ቤት ሙዚቀኛ በእንደዚህ እያልኩኝ ወረዳ ውራጃ እያልን ከዚያ ክፍለ ሀገርም እየተጋበዝኩ ሰራ ነበር ቢሻባይ ከዚያ በኋላ ግን በራሴ ነው፣ በራሴ መስመር ነው ወደ አዲስ አበባ መጥቻ አልዘን መስራት ስላለ ምክንያት ግን ብዙ ጊዜ ሰርቻለሁ። ከዚያ በኋላ እንግዲህ ያልቀጠለ በየክለቡ በየ እኔ ያልዘፈንኩበትን ክለብ ጠይቀኝ። በሙዚቃ ጉዞ ውስጥ በቃ ህይወቴን ቀየረው የምትለው ሰዓት ወይም ህይወቴን ከዚህ ከነበረበት ወደ ሌላኛው ምዕራፍ አሻገረው የምትለው አጋጣሚ አለ ምትነግረን ሳታኝ? ነው ሙዚቃ ውስጥ ያለው ነገር በተለይ እኔ በመጣሁበት ወቅቱ ላይ ብዙ ንትኖች ነበሩ ግን

ብዙ ነገር የቀየረ ነው የቀየረልኝ። ከዚያ በኋላ ምናለኝ ሀገር የመጣች በጣም ደስ ይላል። ምናለኝ ሀገር እንዳስር እንዳስር አልበም ነው ያገለገለችው ራሷ አንዷ ሙዚቃ እንዳስር አልበም አዎ። እኔ እምልህ አሁን ሰሞኑ እያየሁ ነው፣ እና አዲስ አልበም እንድታወጣበት ዝግጅት ላይ ነህ። እንደውም በዚህ ሳምንት ይወጣል ተብሎ ይጠበቃል። እስኪ ስለዚህ ስለ አዲሱ አልበምህ ንገረኝ። አልበሙ ረጅም ጊዜ የወሰደ ምንድን ነው ችግራችሁ? ብትል መልስ ምንም እንትን አትለው። ግን የራሱ የሆነ መስመሩ እንትን እስከሚደርስ ያለ ነገር አለና ረጅም ጊዜን የፈጀው ሰባት አመት ሰባት አመት ሙሉ ግን ምንም ትንትንስ ጋፕ ሳይኖረው የተሰራ ነው ነው እና ስራዎቹ ላይ በጣም ነው አስበንበት የተሰራ ነው። ለሰውም ለእግዚአብሔርም የሚመች ፍቅርም በፍቅር በአግባቡ፣ ምክርም ምክር በአግባቡ፣ ሙዚቃንም ሙዚቃን በአግባቡ የሚናገር አልበም የሰራ ነው። ከኤልያስ ምርታ ጋር ነው የሰራ ነው። እኛ ደስ ብሎን ነው የሰራ ነው በደንብ እርግጠኛ የሆነ እዛም ጋርም እዛም ጋር ሲንጠባጠብ የነበረ ያላልኩትም ነገር ምላቸውን አላለ ልብን እያዳመጥ ስትመጣ ምራቅ ዋጥ እየተደረገ ሲመጣ የምትዘፍናቸው አይነት ዘፈኖች ነው የዘፈንኩት። እና ዘፈኖቹን በጣም ተጨንቀን ተጠበን ነው የሰራ ነው። እግዚአብሔር ደግሞ የበለጠ ደግሞ ሰው ዘንድም የበለጠ ፍሬያማ እንዲያደርግልን ነው የምንመኘው። እና የዚህን ያህል ጊዜ ፈጅቷል። ስለዚህ በጣም ብስለት አለው። በዚህ ሙዚቃዬ በስ እያለሁ በዚህ ሙዚቃዬ ተቀይሬ ያለው እና አዲስ መልክ ይዣለሁ አዲስ መልክቶች ይዣለሁ ብለህ ነው የምትለው እና እዚህ ከሙዚቃዎች መልክቶች አዲስ አዘፋፈን የድሮውን ሳለቅ የድሮዎቹን ሳለቅ አዲስ አዘፋፈን እና የድሮዎቹንም ጨምሬን ይዤ መጣሁ። ለምሳሌ ስለ ሲንግል ለቀናል። ሲንግል የለቀቅነው ነው አለ ወይ ብሬ ይላል። የብርና ገንዘብና ሰው ገንዘብና ኑሮህ ገንዘብና መተዳደሪያነቱ ስታየው ማለት ነው ያለውን ስሜት ነው የሚገልጸው ካለሱ ትናትንም ፈን አለው። የግድ ታስፈልግሃለች ግን ሚስትን አትተካም። ሚስትም ቢሆን ቢያስፈልጋትም እንኳን እንትን በማይልበት ሰዓት ግን እሷ እንድትሆን ተዋትላለች ግን እንድታመጣትም ትፈልጋለች። እና የገንዘብ አስፈላጊነቱን ነው ጥቅሟ፣ ከጥቅሟ በላይ ደግሞ ምንም ደግሞ ደግሞ አለመሆኗንም ደግሞ የሚገልጽ ነው። ይህ አልገን ያለው ገንዘብ ምንም አይደለም። እየሰማሁህ ነው ብታስፈልግኝም ገንዘብ ምንም አይደለም ነው እኮ እዚህ ጋ ያለውና መልክሽ አይበልጥሽምስ በጣም ሳበኝ። መልክሽ አይበልጥሽም አሁን የአልበሙ ርዕስ ነው እሱ። አሁን ቁም ነገርሽን ነው የሚበልጥ፣ በቃ ቁም ነገርሽን ነው ግን መልክ። እዚያ ጋር ግጥሙ ይላል መሰለህ፣ መልክማ መልክ መልክ መኖር አለሽ፣ ግን መልክ ባይኖርሽም እንኳን ይህን ቁም ነገርሽን አልተወውም ነበረ ነው እዚያ ጋር የሚለው በዚህ በቁም ነገርሽ። መልክ እንኳን ባይኖርሽ፣ ግን መልክ አለሽ መልክ አለሽ አለ። ግን መልክ ባይኖርሽ እንኳን ቢሆን ኖሮ ድሮ ገና ሳገኝሽ አልቅሽም ነበረ ማለት ይ በቃ የኔ ነሽ። በቃ አንቺ የውስጥ ቁም ነገርሽ ነው እንጂ ከላይ ባለው አይደለም። አንቺ አትለወጭም በብልጭ ልጭቷ ነው የሚለው። ከላይም ባለች በብልጭ አንቺ አትለወጭም ነው የሚለው። እንትኑ ሁሉ እንደዚያ ጋር ግጥሞቹን በዝርዝር ልክ እንትን የሚሉት ነገሮች ከላይ ጀምሮ እንትን ብናረስ እናረጋቸው ዘፈኖችን የምንገልጻቸው ግጥሞቹ አንገራግራለሁ ድንጎት ቁሩሜሳ ሱራፌል እንግዲህ ይሄ ብቻ አይመስለኝም፣ የጠየቀዋል ሌሎች ነገሮችም ተጨማሪ መረጃዎችንም ጠይቀኸዋል። ሙዚቃስ አትጋብዘንም? ለአድማጮችም ለኛም እንግዲህ ሲንግል የለቀቁትን ሙዚቃ እንጋብዛቸው። ነጠላ ዜማ ሲንግል ወይ ነጠላ ዜማ ወይ ብሬ ይሰኛል። ቅድም ስለ ሙዚቃው አብራርቷል። እስኪ እሱን እንጋብዛቸው። ንገራግራል ድንጉት we hear my ship she መከታ ናት ብለው አትመናታለኝ ክብር ልንሳት ብለው ገንዘብ ናታለኝ ጉልበቴ ናት ስለው ዋታም ልታታለኝ ማል በላት ስለው መዝገብ በላታለኝ። ታዲያ ምን ጎኛ ነው ላልዳርሽ ትዳሬ ከሌለሽ ይፈርሳል ብዬ መጠርጠሬ መስገብነሽ እንዲህ አይደለሽም ፍቅሬ ግን አስብሽ አለው። ከጌቴ አንለይ ጋር ያደረጋችሁት ቆይታ ይቀጥላል። አርብ ይመጣል። ሙዚቃው ማን ያቀናበረው? ሙዚቃ ቀንብሮ ድምጹም በጣም ሙዚቃውን ኤልያስ መልካ ነው የሰራው። ዜማዎቹንም ብዙዎቹ ግጥሞቹንም ኤልያስ መልካ አለበት። በጣም ነው የምናመሰግነው ዲጄ ፋትሱ። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን አት ቪኦኤ አማርኛ ላይ በፌስቡክ እንደዚሁም በትዊተር ሀሽታግ ጋቢና ቪዮን በመጠቀም ሁሌም አድርሱን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሄኖክ ሰማ ጊዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረ ነው። የጋቢና ዲጄ ደግሞ ዲጄ ፋትሱ ጋር በመሆን እንሰናበታለን። በቅርቡ ደግሞ ከኬፕ ቨርድ ዘና ፈታ ብሎ ኢንጂነራችን ከች ብሏል። እናመሰግነዋለን። ጉዞአችሁ የሰመረ ይሆን

Can you start watching Bingale? Be a girl for grace. I'm